ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ ረቡ ሐምሌ 28 2013 ዓመተ ምህረት ዝግጅታችን ጀመረ። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር አዲስ አበባ ለጋዜጠኞች መግለጫ በመስጠት ላይ ናቸው። እንደደረሰን ሙሉ ዘገባው እናስደምጣችኋለን። በሌላ በኩል የኢትዮጵያ የሰላም ሚኒስትር ሙፈሪያት ከሚል ከሳማንታ ፓወር ጋር በተደረገው ውይይት ተጨማሪ የሰብአዊ አገልግሎት መስመር እንዲከፈት የሚል ነገር እንዳልተነሳ ገልጸዋል። ሙሉ ዘገባውን ከዜና በኋላ ታዳምጣላችሁ። የፌዴራል መንግስቱ ሶስት ዓለም አቀፍ ግብረ ሰናይ ድርጅቶች ለሶስት ወራት ኢትዮጵያ ውስጥ የሚያደርጓቸውን እንቅስቃሴዎች እንዲያቆሙ መወሰኑን አስታወቀ። ስድስት ድርጅቶችና አስራ አንድ ህገ ወጥ የገንዘብ አዘዋዋሪዎች በቁጥጥር ስር መዋሉን የኢትዮጵያ ፌዴራል መንግስት ገልጿል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የአለም ዜና እናሰማችሁ። እንደምናመሻቸው አድማጮች ዜናውን የማሰማችው ቆንጂ ይታዬ ነኝ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት የዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር አዲስ አበባ ገብተዋል። ዩናይትድ ስቴትስ የኢትዮጵያ መንግስት ወደ ትግራይ ክልል ሰብአዊ እርዳታ ተደራሽነትን በግልጽ እንዲፈቅድ ግፊት እያደረገች ባለችበት በአሁኑ ወቅት የተጓዙት ሰማንታ ፓወር ከኢትዮጵያ ባለስልጣናት ጋር ይወያያሉ። ዝርዝሩን ከአዲስ አበባ ዘጋቢዎቻችን እንዳገኘን እናቀርባለን። ትናንት የዩኤስ ኤድ ዋና ኃላፊዋ ከትግራይ ክልል ግጭት ሸሽተው ሱዳን ውስጥ ከተጠለሉ ስደተኞች ጋር የተወያዩ ሲሆን በዚያም ዩናይትድ ስቴትስ የተባበሩት መንግስታት ድርጅትና ሌሎችም የሚከተሉት አቋም ለትግራይ ሕዝብ የሚበጀው ዘጠኝ ወራት ያስቆጠረው ግጭት ማክተም መሆኑን አስረግጠው አስገንዝበዋል። ሰማንታ ፓወር ትናንት በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ስቴትስ ትግራይ ውስጥ ሁሉም ወገኖች በአስቸኳይ ተኩስ እንዲያቆሙ ግፊት ስታደርግ ቆይታለች ብለዋል። ይህም እዚህ እንዳገኘኋቸው ሰዎች ያሉ ኢትዮጵያውያን ወደ ቀያቸው መመለስ እንዲችሉ ተስፋ በማድረግ ነው ብለዋል። ግጭቱ ሲቪሎችን ለሚዘገንን ጥቃት ዳርጓል። በሚሊዮኖች የተቆጠሩ ተጎድተዋል። ስለዚህም መቆም አለበት ብለዋል። አያይዘውም ህወሓት ኃይሎቹን ከአጎራባች አማራ እና አፋር ክልሎች እንዲያስወጣ፣ የአማራ ክልላዊ መንግስትም ኃይሎቹን ከምዕራብ ትግራይ እንዲያስወጣ፣ ኤርትራም ኃይሎቿን በአስቸኳይ ከኢትዮጵያ እንድታስወጣ ዩናይትድ ስቴትስ ታሳስባለች ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በበኩላቸው ትናንት ማክሰኞ ዋሽንግተን ውስጥ ለጋዜጠኞች በሰጡት ቃል ሁሉም ወገኖች በግጭቱ ለችግር ለተዳረጉ ሰዎች ሰብአዊ እርዳታ ያለ እንቅፋት እንዲደርስ አፋጣኝ እርምጃ እንዲወስዱ እንዲሁም የተዘጉት የትግራይ ክልል የንግድ አቅርቦት መስመሮች እንዲከፈቱ ሲሉ አሳስበዋል። ዛሬ ከጠቅላይ ሚኒስትር አብይ አህመድ እና ከሌሎችም ባለስልጣናት ጋር የተነጋገሩት የተባበሩት መንግስታት ድርጅቱ የሰብአዊ ጉዳዮች ኃላፊ ማርቲን ግሪፊት ትዊተር ባወጡት ቃል ሰብአዊ ችግሩን እያባባሰውና እርዳታ ለሚያስፈልጋቸው ሰዎች ለማድረስ አስቸጋሪ እያደረገው በመሆኑ የግጭቱ መስፋፋት እንዲቆም እንፈልጋለን ብለዋል። ሁለት ዓለም አቀፍ የረድኤት ድርጅቶች የኢትዮጵያ መንግስት በሀገሪቱ የምናደርገውን እንቅስቃሴ በከፊል ወይም ሙሉ በሙሉ አግዶብናል ሲሉ ማስታወቃቸው ተዘገበ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊው ማርቲን ግሪፊትስም የኢትዮጵያ ባለስልጣናት በትግራይ ክልልና በሌሎች አካባቢዎች የሚሰሩ የረድኤት ሰራተኞችን በጅምላ መወንጀላቸው አደገኛ ተግባር በመሆኑ መቆም አለበት በማለት ማስጠንቀቃቸውን አሶሺዬትድ ፕሬስ ዘግቧል። ድንበር የለሽ ሐኪሞችና ኖርዌጂያን የስደተኞች ካውንስል የተባሉት የእርዳታ ድርጅቶች የኢትዮጵያ መንግስት ባለፈው አርብ እንደ አውሮፓውያን ሐምሌ ሰላሳ ቀን እንቅስቃሴዎቻቸው ላይ እገዳ እንደጣለ ነው ያስታወቁት። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ኤጀንሲ በበኩሉ ከተቋቋሙለት ዓላማ ውጪ ሲንቀሳቀሱ የተገኙ ሶስት የተራድኦ ድርጅቶችን ማገዱን አስታውቋል። የታገዱት ድርጅቶች አንደኛ ኤምኤስኤፍ ሆላንድ፣ ኖርዌጂያን ሬፊጂ ካውንስል እና አልማክቱም ፋውንዴሽን የተባሉ የውጭ ድርጅቶች የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪክ ማህበራት ድርጅቶች ኤጀንሲ በሰጣቸው ፈቃድ በህጋዊነት በተለያዩ የሰብአዊ ሥራዎች ተሰማርተው እየሰሩ የቆዩ ሲሆኑ የድርጅቶቹን እንቅስቃሴ በተመለከተ ፈቃድ ሰጪው የሲቪል ማህበረሰብ ኤጀንሲ በሚያደርገው ክትትል መሰረት ከተቋቋሙለት ዓላማ ውጪ በመንቀሳቀሳቸው መሆኑን ማስታወቁን ያገኘነው ዜና አመልክቷል። በወቅታዊ ዜናዎቹ ዙሪያ በመጽሔት ክፍለ ጊዜ ዝርዝሩን የያዙ ዘገቦች ይቀርባሉ። ስድስት ድርጅቶችንና አስራ አንድ ህገወጥ የገንዘብ አዘዋዋሪዎችን በቁጥጥር ስር ማዋሉን የኢትዮጵያ መንግስት አስታወቀ። ኮሚሽኑ እንዳለው ድርጅቶቹም ሆኑ ግለሰቦቹ ከባንኮች ጋር ምንም ውል የሌላቸው ሲሆኑ ህጋዊ መስለው ስራውን ሲሰሩ ነበር ብሏል። የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምፅ እንደገለጹት ግለሰቦቹም ሆኑ ድርጅቶቹ ሲንቀሳቀሱ የነበረው የጫት የአትክልትና የፍራፍሬ ላኪዎች ነን በሚል ነው ብለዋል። ግለሰቦቹ በቁጥጥር ስር ውለውና ድርጅቶቹ ተዘግተው ፖሊስ ምርመራ እያካሄደ መሆኑንም አቶ ጄላን ገልጸዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ከኤርትራ ወታደራዊ ማሰልጠኛ ካምፖች ጠፍተው የሚወጡ ወታደሮች ቁጥር መጨመሩን ተከትሎ የሶማሊያ ወታደሮች በኤርትራ እየሰለጠኑ ነው የሚለው ሙግት እንደቀጠለ ነው። በዚህ ጉዳይ የሶማልኛ ክፍል ባልደረባችን ሃሩን ማሩፍ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። ከኤርትራ ወታደራዊ ማሰልጠኛዎቹ ጠፍተው ካመለጡት መካከል የአሜሪካ ድምፅ ያናገራቸው ሶስት ወታደሮች እንደገለጹት በኤርትራ እየሰለጠኑ ያሉት የሶማሌ ወታደሮች ቁጥር 5167 ይሆናል። አንዳንድ የጸጥታ ምንጮች ደግሞ ቁጥሩ ከዛ በላይ መሆኑን ይገልጻሉ። ወታደሮቹ እንደሚሉት ስልጠናቸውን ከወራት በፊት ቢያጠናቅቁም በማያውቁት ምክንያት ኤርትራ ውስጥ እንዲቆዩ ተደርገዋል። ከነዚህ አንዱ የሆነው መሐመድ ፋራህ ያመለጠው ሰኔ ወር ላይ ነበር። አነ ሰኔ ዘጠኝ ምሽት ላይ ነው ጥዬ የወጣሁት። ለስድስት ቀናት በእግራችን ከተጓዝን በኋላ በኤርትራና በኢትዮጵያ ድንበር ላይ የሚገኝ ከተማ ደረስን። ከዚያ ወደ ኢትዮጵያ አፋር ክልል ገባን። አፋር ክልል ሲደርሱ ሌሎች ጥለው የጠፉ አስራ አንድ የሶማሌ ወታደሮቹን እንዳገኙና የሀገሩ ሕዝብ ባደረገላቸው እርዳታም በኢትዮጵያ በኩል አድርገው ሶማሊያ መግባት እንደቻሉ ወታደሮቹ ይገልጻሉ። በኤርትራ ካምፕ ውስጥ በነበሩበት ወቅትም ስለነበረው ዝቅተኛ የኑሮ ሁኔታ፣ የምግብና የመድኃኒት እጥረት፣ እንዲሁም ከፍተኛ የስራ ጫና ተናግረዋል። የተባበሩት መንግስታት ድርጅት የሶማሌ ወታደሮች በኢትዮጵያ ትግራይ ክልል ውስጥ ባለው ጦርነት ውስጥ ተሳትፈዋል ብሎ ሪፖርት ቢያወጣም እነዚህ ጠፍተው መውጣት የቻሉ ወታደሮች ግን ምንም አይነት የሶማሌ ወታደር በጦርነቱ ላይ መሳተፋቸውን እንደማያውቁ ይገልጻሉ። ጉዳዩን አስመልክቶ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ለአሜሪካ ድምፅ ሲናገሩ ጉዳዩን እየተከታተሉት መሆኑን ገልጸው ነበር። ከሶማሊያ ለስልጠና ወደ ኤርትራ የተወሰዱ ወታደሮች ወላጆች ለአመታት ስለ ልጆቻቸው አለመስማታቸውን አመልክተው ያቀረቡትን ቅሬታ ተከትሎም የሶማሊያ ጠቅላይ ሚኒስትር ጉዳዩን የሚከታተል ልዩ ኮሚቴ ሰኔ ላይ ቢያቋቁምም እስካሁን ድረስ ግን ተጣርቶ የቀረበ ነገር የለም። ሆኖም መንግስት ወታደሮቹን በሳምንታት ጊዜ ውስጥ የማስወጣት እቅድ እንዳለውና በደቡብ ምዕራብና በጁባላንድ እንደሚያሰማራቸው ሁለት የሶማሌ ባለስልጣናት መናገራቸውን ዘገባው ጨምሮ ገልጿል። በሐሩን ማሩፍ ለቀረበው ዘገባ ትንሽ የቆየ ዋሽንግተን ዲሲ ትመኝሽን። ለዜናው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን ምክትል ፕሬዚደንት ሪያክ ማቻር ከፓርቲያቸውና ከታጣቂ ኃይሎቹ መሪነታቸው መወገዳቸው ተነገረ። ይህን የተናገሩት ተቀናቃኞቻቸው የሆኑ የፓርቲ መሪዎች መሆናቸውን እና ማቻር ካአሁን በኋላ አይወክሉንም እንዳሉ አጃንስ ፍራንስ ፕሬስ ዘግቧል። የፓርቲው ጽህፈት ቤት ሹም የሆኑት ጄኔራል ጋትዌክ ዱአል የተቃዋሚው ንቅናቄ የሽግግር መሪ ሆነው መሰየማቸውን ዘገባው ጨምሮ ገልጸዋል። ወደ ኮቪድ-19 ዜና እናልፋለን። ባለዝቅተኛ ገቢ ሀገሮች የመጀመሪያ የኮቪድ-19 ክትባት ለህዝቦቻቸው የማዳረስ ዕድል ይኖራቸው ዘንድ በዓለም ዙሪያ እስከ መጪው የአውሮፓውያን መስከረም ወር መጨረሻ ድረስ ክትባቱን የወሰዱ ሰዎች ሶስተኛ ማጠናከሪያ ክትባት መስጠት እንዲከለከል የዓለም የጤና ድርጅት ዋና ዲሬክተር ጥሪ ያቀረቡ ዶክተር ቴድሮስ አልሃኖም ጄኔቫ ላይ ለጋዜጠኞች በሰጡት ቃል በዓለም ዙሪያ ያለውን ፍትሃዊ ያልሆነ የክትባት ክፍፍል ጉዳይ በድጋሚ አንስተዋል። ቢያንስ እስከ መስከረም መጨረሻ ሶስተኛ ማጠናከሪያ ክትባት መከተብ ቢከለከል እያንዳንዱ ሀገር አነሰ ቢባል ከሕዝቡ አስር ከመቶውን እንዲያስከትብ የያዝነውን ግብ የማሳካት እድል ይገኛል ብለዋል። ለዚህ ደግሞ የሁሉም በተለይም የክትባቱን አቅርቦት የሚቆጣጠሩት በጣት የተቆጠሩ ሀገሮችና ኩባንያዎች ትብብር ያስፈልጋል ብለዋል። በመቀጠል የቶኪዮ ኦሊምፒክ ውድድሮችን ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ ቆንጂት። ኬንያ በቶኪዮ ኦሎምፒክ የመጀመሪያ የሆነውን የወርቅ ሜዳሊያ ዛሬ አግኝታለች። በ800 ሜትር የወንዶች የፍጻሜ ውድድር ተከታትለው የገቡት ኢማኑኤል ኮሪርና ፈርጉሰን ሮቲች ለሀገራቸው የወርቅና የብር ሜዳሊያዎችን አስገኝተዋል። ፖላንዳዊው ፓትሪክ ዶባይክ የነሐስ ሜዳሊያ አሸናፊ ሆኗል። ዛሬ ቀደም ብሎ በተካሄደው የ3000 ሜትር የሴቶች መሰናክል ፍጻሜ ውድድር ዩጋንዳዊቷ ፔሮዝ ቺሜታይ አሸናፊ ሆናለች። ከርቲኒ ፍሬሪችት ከዩናይትድ ስቴትስ፣ ሃይቢን ኪያንግ ከኬንያ የብርና የነሐስ ሜዳሊያ አሸናፊ ሆነዋል። ኢትዮጵያዊቷ መቅደስ አበበ አራተኛ በመውጣት ውድድሯን አጠናቃለች። ወደ ሀገሬ ከተመለስኩ ለቅጣት እዳረጋለሁ ያለችው የቤላሩስ አጭር ርቀት ሯጭ ከጃፓን ወደ ኦስትሪያ መብረሯ ተሰምተዋል ክሪስቲና ሲማነስኮያ ከኦስትሪያ ቬና ሰብአዊ የይለፍ ወረቀት ወደ ሰጠቻት ፖላንድ በመቀጠል ታቀናለች። የፖላንድ ጠቅላይ ሚኒስትር ማቲያዝ ማራዋኪ አትሌቷ በሀገራቸው ካለምንም ክልከላ መኖር እንደምትችል በፌስቡክ ገጻቸው ላይ አስታውቀዋል። ሲማኖስ አካያ የቤላሩስ ቡድን አባላት ካለፍላጎቷ ወደ ሀገሯ ሊመልሰዋት እየጣሩ መሆኑን በመጥቀስ በቶኪዮ በሚገኝ ፖሊስ ጣቢያ ከለላ እንደጠየቀች ይታወሳል። ወደ ሀገሯ ብትመለስ በፕሬዚደንት አሌክሳንደር ሉካሽንኮ መንግስት አደጋ ይደርስብኛል ብላ እንደምትሰጋ ከተናገረች በኋላ ሀገራት የድጋፍ እጃቸውን ዘርግተዋል። የቤላሩስን የኦሎምፒክ ኮሚቴ ለ25 ዓመታት የመሩት ፕሬዚደንት ሉካሽንኮና ልጃቸው ቪክቶር ነው። በአጠቃላይ የሜዳሊያ ብዛት ዩናይትድ ስቴትስ በ77 ሜዳሊያዎች ትመራለች። ቻይናና የሩሲያ ኦሎምፒክ ኮሚቴ በ69ና 52 ሜዳሊያዎች ይከትላሉ። ሀብታሙን አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ12040 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 28 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር አዲስ አበባ ላይ በአሁኑ ሰዓት መግለጫ እየሰጡ ነው። መግለጫውን በመከታተል ላይ የሚገኘው ዘጋቢያችን ኬኔዲ አባተ ነው። መግለጫው መሰጠት የተጀመረው ከሀያ ደቂቃዎች በፊት ነው እንደደረሰን በአብይ ርዕስ ዘገባ ይዘን እንመለሳለን። በተያያዘ ከአስተዳዳሪዋ ሳማንታ ፓወር ጋር በተደረገ ውይይት ተጨማሪ የሰብአዊ አገልግሎት መስመር እንዲከፈት የሚል ጥያቄ እንዳልተነሳ የኢትዮጵያ ሰላም ሚኒስትር ሙፈሪያት ከሚል ገለጹ። የሰላም ሚኒስትሯ ወይዘሮ ሙፈሪያት ከሚል ምሽት ላይ ከዩኤስኤድ አስተዳዳሪ ሳማንታ ፓወር ጋር ከተወያዩ በኋላ መግለጫ ሰጥተዋል። ከዩኤስኤድ የስራ ኃላፊዎች ጋር ውይይት አድርገናል። ውይይቱ በትግራይ ክልል እየተካሄዱ ያሉ የሰብአዊ እርዳታዎችን እዚሁም፣ አጠቃላይ ኢትዮጵያ እየተጓዘች ያለችበትን የለውጥ ሂደት ባህሪና የተገኙ ውጤቶችን፣ ያጋጠሙ ተግዳሮቶችን የተመለከተ ገለጻ አድርገንላቸዋል በእኛ በኩል እሳቸውም የኢትዮጵያን ለውጥ በቅርበት እንደሚከታተሉት ሲያደንቁትም እንደቆዩ በርካታ ውጤቶች የተገኙ መሆናቸውን ሁለንተናዊ በሆነ መንገድ በኢኮኖሚው፣ በሰብአዊ መብት አያያዝ እነዚህ ውጤቶች በጣም አበረታች ተምሳሌት የሆኑ ውጤቶች መሆናቸውን እነዚህ ውጤቶች ተጠናክረው እንደሚቀጥሉ መልካም ምኞታቸው እንደሆነ ኢትዮጵያ ለአሜሪካ መንግስትም በቀጠናው ጉዳይ ላይ ያላትን አስፈላጊነትና ተፈላጊነት ከግምት እንደሚያስገቡ አሁን ያጋጠመን ተግዳሮት በተለይም የሕግ ማስከበር ዘመቻውን ተከትሎ ለምን ተገደን ወደዛ እንደገባን በእኛ በኩል አስረድተናቸዋል። ፈልገ ነው የመጣ ሳይሆን በቲፒኤልኤፍ ውሳኔና ምርጫ የሆነ እንደሆነ የኢትዮጵያን ሉዓላዊነት የተዳፈረ ተግባር ከመሆኑ አኳያ እንደኛ ቢያጋጥማቸው ምን እንደሚያደርጉ ጥያቄ ማስተንላቸው ነበር ማለት ነው። እያደረግ ነው የህልውና የሀገርን ሉዓላዊነት የማስጠበቅ ጉዳይ ላይ የተመሰረተ እርምጃ እንደሆነ አስረድተናል ማለት ነው። መንግስት የሰብአዊ አገልግሎት በትግራይ ክልል ተደራሽ እንዲሆን ከሚመለከታቸው አካላት ጋር በቅርበት እንደሚሰራና በኢትዮጵያ ያለውን ሁኔታ ለመረዳት ፓወር ወደ ኢትዮጵያ በመምጣታቸው ደስተኛ መሆኑንም ወይዘሮ ሙፈሪያት እንደተናግረዋል። እርዳታ በአግባቡ እንዲደርስ ካስፈለገ ህወሀት ከጸብ ጫሪ ድርጊቱ እንዲቀጠብ ጫና ሊደረግበት እንደሚገባም መንግስት በውይይቱ ላይ ማሳሰቡን ወይዘሮ ሙፈሪያት ገልጸዋል። በእኛ በኩል ያረጋገጥንላቸው በየትኛውም አማራጭ በየትኛውም አማራጭ ማለት ያሉን እድሎች የየብስ አማራጮች በአማራ በኩልም በትግራይ በኩልም ያሉ የየብስ አማራጮች እስካሁን ያለውን ሂደት በተለይ በቅርቡ እየተሰራን ያለንበትን የአፋር አማራጭ በተመለከተ እዛ ላይ የተመረኮዘ ውይይት ነው ያደረግነው። እሱ ደግሞ እስካሁን ባለው ሂደት የቲፒኤልኤፍ ጠብ አጫሪነት እና ህብረተሰቡን የማጥቃት ፍላጎት እስካላገደው ጊዜ ድረስ ችግር አይደለም የሚለውን አይ ቲንክ እነሱም በደንብ የገባቸው ይመስለኛል። አሁን ጠጋ ብለው ሲያዩት የተገነዘቡ ይመስለናል። በእኛ በኩል እኛ ደጋግመን ያረጋገጥንላቸው እያስገባ ናቸው ያሉ ማሽነሪዎች አሉ ሂደቱን የተሳለጠ እንዲሆን ለማድረግ እነዚህ እነዚህን የወሰዷቸውን ተጨባጭ እርምጃዎች ስላብራራን ብዙ በዛ ደረጃ እንደ ጉዳይ ሆኖ ለጊዜው አልመጣም። የምናየው ይሆናል በሂደት። ከመንግስት የተናጥል ተኩስ አቁም ውሳኔ በኋላ ህወት በከፈተው ጥቃት ምክንያት በመቶ ሺዎች የሚቆጠሩ ንጹሀን ከ ከአፋር ና ከአማራ ክልሎች ስለ መፈናቀላቸውም ያነሱት ሚኒስትሯ የሰብአዊ አገልግሎት ድርጅቶች ከትግራይ ክልል በተጨማሪ እነዚህን ተፈናቃዮችም ሊደርሱ እንደሚገባ በውይይታቸው መነሳቱን ጠቁመዋል። አድማጮች፣ ቀደም ሲል እንደነገርኩ ናችሁ በአሁኑ ሰዓት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስ አይ ዲ ዋና አስተዳዳሪ ሳማንታ ፓወር ቆይታቸውንና ከመንግስት ባለስልጣናት ማለትም ከሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚልና በአጠቃላይ ቆይታቸውን በተመለከተ ለጋዜጠኞች መግለጫ በመስጠት ላይ ይገኛሉ። ዘጋቢያችን ኬኔዲ አባተ አሁንም በመግለጫ የሚሰጥበት ክፍል ውስጥ ይገኛል። መግለጫው እንደተጠናቀቀ በቀጥታ የስልክ መስመር ወደ እናንተ የምናደርስ ይሆናል። አሁን ወደ ተከታዩ ዘገባ እንወስዳችኋለን። የፌዴራል መንግስቱ ሶስት ዓለም አቀፍ ግብረ ሰናይ ድርጅቶች ኢትዮጵያ ውስጥ የሚያደርጓቸውን እንቅስቃሴዎች ለሶስት ወራት እንዲያቆሙ መወሰኑን አስታውቋል። ለስድስት ቀናት በኢትዮጵያ ጉብኝት ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት የረድኤት ድርጅቶችን በአድሏዊነት መክሰስ አደገኛ ነው ብለዋል። በሌላ በኩል ትላንት ሐምሌ 27 2013 ዓ ም 157 ሰብአዊ እርዳታ የያዙ የጭነት መኪኖች መቀሌ መግባታቸው የተገለጸ ሲሆን ማርቲን ግሪፊት ሰብአዊ ድጋፍን በተመለከተ በመግለጫው አንኳር መረጃዎችን አንስተዋል። አዲስ ቸኮል ዝርዝሩን ያሰማናል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ኤጀንሲ በትግራይ ሲንቀሳቀሱ የነበሩ ሶስት ዓለም አቀፍ ግብረሰናዊ ድርጅቶች የመጨረሻ ውሳኔ እስኪሰጣቸው ድረስ ለሶስት ወራት በኢትዮጵያ የሚያደርጉትን እንቅስቃሴ እንዳቋርጡ አዟል። እገዳዩ የተላለፈባቸው የሆላንድ ድንበር የለሽ ሐኪሞች ቡድን ወይም ኤምኤስኤፍ ሆላንድ የኖርዌይ ተፈናቃዮች ምክር ቤት ወይም ኖርዌጂያን ሪፉጅ ካውንስል እና አልማክቶም ግብረሰናዊ ድርጅት ናቸው። ሶስቱም ድርጅቶች የስራ ፈቃድ ያልተሰጣቸውን የውጭ ሀገር ዜጎች ወደ ሀገር ውስጥ አስገብተው ከስድስት ወር በላይ ቀጥሮ በማሰራት የተከሰሱ ሲሆን የሆላንድ ድንበር የለሽ ሐኪሞች ቡድንና የኖሮ የተፈናቃዮች ምክር ቤት ሀሰተኛ መረጃዎችን በማሰራጭ ተከሰዋል። የሆላንዱ ድንበር የለሽ ሐኪሞች ቡድን በተጨማሪነት ፈቃድ ያልተሰጣቸውን የሳተላይት የረዶ መገናኛ መሳሪያዎችን ወደ ሀገር ውስጥ በማስገባት የድርጅቱን ሰራተኞች አፍራሽ ለሆነ አላማ ሲጠቀሙበትና ይዘው ሲንቀሳቀሱ እጅ ከፍንጅ ተይዘዋል ተብሎ የተከሰሰ ሲሆን አልማክቶም ግብረሰናይ ድርጅት ደግሞ ከበጀት አጠቃቀም እና የሰራተኞች አስተዳደር እንዲሁም ከኮቪድ-19 ጥንቃቄ ጋር የተያዙ ችግሮች እንደታዩባቸው የኢትዮጵያ ወቅታዊ ጉዳዮች መረጃ ማጣሪያ መግለጫ ያመለክታል። በትላንትናው ዕለት ጋዜጣ መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች እና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት ግን በሬዴ ድርጅቶች ላይ ለህወሓት ያደላሉ በሚል እየቀረበ ነው ያሉትን ክስ አደገኛ ብለውታል። በሬዲየት ድርጅቶች ላይ የሚቀርቡ ጭፍን ክሶች ጠቃሚ አይደለም የሚሉት ሚስተር ግሪፊት ከቀረቡ በተጨባጭ ማስረጃዎች ሊደገፉ ይገባቸዋል፣ ካልሆነ ግን አደገኛ ናቸው ብለዋል። በሌላ በኩል የኢትዮጵያ ወቅታዊ ጉዳዮች መረጃ ማጣሪያ 157 የጭነት መኪናዎች በትላንትናው ዕለት መቀሌ መድረሳቸውን አስታውቋል። ተሽከርካሪዎቹ የምግብና ምግብ ነክ ያልሆኑ አስፈላጊ መገልገያዎች መያዛቸውንና ድጋፍን ለማቅረብ ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት ድርጅት ተቋማት የተገኙ እንደሆነ ጠቁሟል። ለስድስት ቀናት ትግራይን ጨምሮ በኢትዮጵያ ቆይታ የነበራቸው አዲሱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊትም ለሰብአዊ ድጋፍ የሚሆኑ ግብዓቶችን የጫኑ ከባድ መኪኖች መቀሌ መግባታቸውን አረጋግጠዋል። አስተባባሪው የስድስት ቀን ቆይታቸው ማጠቃለያ ላይ በሰጡት ጋዜጣዊ መግለጫ በትግራይ ክልል ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች በበቂ ሁኔታ ድጋፍ እያቀረቡ እንዳልሆኑ ገልጸው ለዚህም የእርዳታ ማስተባበሪያ መስመሮች መዘጋትን በመንስያነት ጠቅሰዋል። በየቀኑ ከመቶ ያላነሱ እርዳታ የጫኑ ተሽከርካሪዎች የረሃብ አደጋ ለተደቀነባቸው በመቶ ሺዎች የሚቆጠሩ የትግራይ ክልል ነዋሪዎች መድረስ እንዳለባቸው የገለጹት አስተባባሪው ለዚህም ቢያንስ ሁለት መንገዶች ክፍት መሆን አለባቸው ብለዋል። ሚስተር ግሪፊት በሁመራ በኩል ያለው መንገድ ለማስከፈት ግን አስቸጋሪ መሆኑን አልሸሸጉም። የኢትዮጵያ መንግስት አመራሮች በድ ድንበር ይገባኛል ወረራ ፈጽማብኛለች ከሚሏት ሱዳን ጋር በሁመራ በኩል የሚያዋስነውን መንገድ ለመክፈት ከደህንነት አንጻር የማይቻል መሆኑን በተደጋጋሚ ሲገልጹ የነበረ ነው። ወደ ትግራይ ክልል ዋነኛ የእርዳታ መተላለፊያ የነበረው የአፋር መስመር በቅርቡ ህወሀት ወደ አፋር ክልል ጥቃት መሰንዘሩን ተከትሎ እንደተዘጋ የተዘገበ ሲሆን የእርዳታ አቅርቦቱ እንዲስተጓጎልም ህወሀት እርዳታ በጫኑ ተሽከርካሪዎች ላይ ጥቃት ፈጽሟል ሲል የኢትዮጵያ መንግስት ተደጋጋሚ ክስ ያቀርባል። ይሁንና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት የእርዳታ መስመሮችን ማስከፈት በዋናነት የመንግስት መንግስት ኃላፊነት ነው ማለታቸውን ዓለም አቀፍ መገናኛ ብዙሀን ዘግበዋል። ሚስተር ግሪፊት አሁንም በሰሜን ኢትዮጵያ ከተቀሰቀሰው ግጭት ጋር በተያያዘ በአማራና አፋር ክልሎችን በርካቶች መፈናቀላቸውን ገልጸዋል። የተባበሩት መንግስታት ድርጅት በእለታዊ ሪፖርቱ ላይ እንዳመለከተው ከአማራ ክልል ቢያንስ አንድ መቶ ሺ ከአፋር ክልል ደግሞ ሰባ ሺ ገደማ ነዋሪዎች መፈናቀላቸውንና ግጭቱ በዚሁ ከቀጠለ ከአፋር ክልል የሚፈናቀሉት ግማሽ ሚሊዮን እንደሚደርሱ አመልክቷል። በአማራ ክልል በኩልም ከትግራይና ቤኒሻንጉል ጉሙዝ ጋር በሚዋሰኑ አካባቢዎች ያሉ ድጋፍ ፈላጊዎችን ተደራሽ ለማድረግ የሰላም እጦት ችግር እንደፈጠ ጥረት ተመልክቷል። ከግጭት ባሻገር የጎርፍ አደጋና የምግብ ዋስትና እጦትም በአማራ ክልል ተጨማሪ ችግሮች ናቸው ተብሏል። በአፋርም ሆነ በአማራ ክልል የተባበሩት መንግስታት ድርጅት ተቋማት የሚችሉትን እያደረጉ ቢሆንም የአቅም ውስንነት ግን አለባቸው ብሏል የድርጅቱ ሪፖርት። የተባበሩት መንግስታት ድርጅት ኢትዮጵያን በተመለከተ ባወጣው እለታዊ ሪፖርት በአፋርና ሶማሌ ግጭትም 35,000 ሰዎች መፈናቀላቸውን አመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ። ወደ ተከታዩ ዘገባ እንውሰዳችሁ። ስድስት ድርጅቶችንና አስራ አንድ ህግ ወጥ የገንዘብ አዘዋዋሪዎችን በቁጥጥር ስር መዋሉን የፌዴራል መንግስት አስታውቋል። ኮሚሽኑ እንዳለው ድርጅቶቹም ሆኑ ግለሰቦቹ ከባንኮች ጋር ምንም ውል የሌላቸው ሲሆኑ፣ ህጋዊ መስለው ሲራውን፣ ሲሰሩ ነበር ብሏል። የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምፅ እንደገለጸት ግለሰቦቹም ሆኑ ድርጅቶቹ ሲንቀሳቀሱ የነበረው የጫት፣ የአትክልትና የፍራፍሬ ላኪዎች ነን በሚል ነው ብለዋል። ግለሰቦቹ በቁጥጥር ስር ውለውና ድርጅቶቹ ተዘግተው ፖሊስ ምርመራ እያካሄደ እንደሆነም አቶ ጄላን ገልጸዋል። ጸሐይ ዳምጠው ተጨማሪ አላት። የፌዴራል ፖሊስ ኮሚሽን እንደገለጸው፣ በህብረተሰቡ ጥቆማ ከአዲስ አበባ እስከ ቶጎ ጫሌ የተዘረጋ ህገወጥ የዶላርና የገንዘብ ዝውውር ኔትወርክ ከሰነዶች ገንዘቦችና ከነ ተጠርጣሪዎቹ ይዘው በቁጥጥር ስር ውሏል። አቶ ጄላን አብዲ የኮሚሽኑ ቃል አቀባይ ናቸው። የተያዙትን ድርጅቶችና ሲሰሩ የነበሩትን ስራ አብራርቷል። በዚህ በፈጠሩት ኔትወርክ ዶላር ይገዙና ከሀገር ውስጥ በውድ ዋጋ ወጥተው እዛ ውጭ ይሸጣሉ። ድንበር ላይ ሄደው ይሸጣሉ። በዚህ ውስጥ ምንድነው ሽፋናቸው? እነግዳለን እንጫት እንዲቃለን አጣቅልቶችን እንዲቃለን በምን ሂሳብ ነው ሽፋናቸው? በዚህ ሽፋን ነው የሚጠቀሙት። አሁን እነሱ አሁን የደረስበት ማለት ነው። ገና ምርመራው የሱስ ራሱ ትክክል ነው ትክክል አይደለም የሚለው ገና እየተጣራ ነው ያለው። በምርመራ ስስለው አሁን ስድስት ድርጅት ነው፣ አስራ አንድ ሰው ቁጥጥር ስር ውሏል። ኔትወርክ የተዘረጋው በፊትም ጁንታው ዘርግቶ ስጥበት የነበረ አሁንም የቀጠለበት ነው። እና የሚገርመው ነገር ደግሞ የባንኩን ስም እራሱ ልክ እንደ ህጋዊ የእነሱን ስም ጋር አደባልቆ ለጥፈውታል። ባንኮቹም የራሳቸውን ስም መጠበቅና መከላከል አለባቸው። በዚህ ላይ እኛ ባየ ነው ማለት ነው ሕዝቡን ለማታለል እና ዶላር እዛ መጥቶ እንዲሸርፍ ለማድረግ ልክ ህጋዊ ባንኮች አለ የእነሱን ስም ሁሉ ተጠቅመዋል። እኛ ባየ ነው ማለት ነው ድርጅታቸው ላይ ይህንን ለምሳሌ ከላይ ሌላ ባንክ ይለጥፍና የራሱን ከስር ተወከል አመል ያሉ ከስር ይለጥፋሉ። ስድስት ድርጅቶች በህጋዊ መንገድ እነዚህ በመንግስት ቁጥጥር ስለሆነ ክስ እንዲመሰረትባቸው እነዚህ ድርጅቶች የውጭ ምንዛሬ በህጋዊ መንገድ ወደ ሀገር እንዳይገባ፣ እንዲሁም ከሀገር ውስጥ በጥቁር ገበያ በከፍተኛ ዋጋ እየሰበሰቡ ሀገሪቱ የውጭ ምንዛሬ እጥረት እንዲገጥማት አድርገዋል ሲሉ ነው አቶ ጄላን የተናገሩት። ከሀገር ውስጥም አለ ከውጭ የሚገባውንም እነሱ ናቸው እዛው ጠልፈው አያስገቡም። ወደ ሀገር እንዳይገባ ነው የሚያረሙት። ዶላሩ ወደ ሀገር ውስጥ እንዲገባ አይደረግም። ለምሳሌ እቃ ተሽጦ ወደ ዶላር ተቀይሮ ነው ወሞ ዶላር ወደ ሀገር ውስጥ መግባት ሲገባው፣ ምክንያቱም መንግስት የተለያዩ ጥሬ እቃዎችንም ለመግዛት ዶላር እጥረት እንዲፈጠር ነው የሚያደርጉት። ሆን ብለው ገበያ ውስጥ ገብተው አሻጥር ይሰራሉ። የዶላሩ ወደ ሀገር ውስጥ እንዳይገባ፣ በሀገር ከፍተኛ የዶላር እጥረት እንዲፈጠር ነው የሚያደርጉት። በዚህ በፈጠሩት ኔትወርክ ማለት ነው። ይሄን ዶላር ይገዙና ከሀገር ውስጥ በውድ ዋጋ ወጥተው እዛ ውጭ ይሸጣሉ። አቶ ጄላን አክለው መንግስት የውጭ ምንዛሪውን ንረት እንድረጋጋና አሁንም በመሰል ተግባር ላይ የተሰማሩትን አካላት እየተከታተለ ሕጋዊ እርምጃ ይወስዳል ብለዋል ህብረተሰቡ ማንኛውንም አጠራጣሪ ተግባር ሲፈጸም ካየ ለፖሊስ ጥቆማ ማድረስ አለበት ሲሉም አቶ ጄላን ጥሪ አቅርበዋል ከዚህ ህገወጥ የገንዘብ ዝውውር መዋቅር ጋር ስሙ ከተጠቀሰው ህወሓት በኩል እስካሁን የተሰማ አስተያየት የለም ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። በአት ሀሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ የምንገኛለን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ። በአዲስ አበባና በተለያዩ የሀገሪቱ ክፍል በሚኖሩ የትግራይ ተወላጆች ላይ እየተፈጸመ ነው ያሉት እስርና እንግልት ቀጥሏል ሲሉ አንዳንድ የፖለቲካ ፓርቲዎች እና የክልሉ ተወላጅ የሆኑ የአካባቢው ነዋሪዎች ተናገሩ። አንድ የአመራር አባላችንና እንደዚሁም የተቃዋሚው ባይቶና የአመራር አባል የታስረው እንዳሉ አይታወቅም ሲል ፈንቅል የተባለው የትግራይ ወጣቶች ንቅናቄ አመራር አባል ለአሜሪካ ድምጽ ገልጿል። በሁመራ ከተማ ግድያና እንግልት መፈጸሙንና በርካታ የትግራይ ተወላጆች መታሰራቸውን ከከተማዋ አምልጠን ሱዳን በሚገኘው የሀምዳይት የስደተኞች ካምፕ ተጠልለን እንገኛለን ያሉ ስደተኞች የነገሩትን ጠቅሶ የትግረኛ ክፍል ባልደረባችን ሚኒስትሩ ገብረ ገብረ መድን ዘግቧል። የፌዴራል ፖሊስና የአማራ ክልል መንግስትን ምላሽ ለማካተት ያደረገው ጥረት ለጊዜው ባይሳካም የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ከቀናት በፊት በሰጡት መግለጫ በኢትዮጵያ ፓርላማ በአሸባሪነት የተፈረጀውን ህወሓትን በመደገፍ የተጠረጠሩ ያሏቸው 325 ግለሰቦች በቁጥጥር ስር መዋላቸውና እርምጃው ግን ከብሔር ጋር የተያያዘ አይደለም ማለታቸውን መዘገባችን ይታወሳል። በተያያዘ ርዕስ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤቶች መዘጋት ይፈጸማል የሚሉ ሪፖርቶች ደርሰውት እያጣራ መሆኑን አመልክቷል። ኮሚሽኑ በዚህ መግለጫው በትግራይ ክልል የህወሓት ተቃዋሚ እንደሆኑ በተጠረጠሩ ሰዎች ላይም ግድያዎችና ሌሎች እርምጃዎች እየተወሰዱ መሆኑን የሚገልጹ ሪፖርቶች እየደረሱት እንደሆነ አመልክቷል። ትግራይ በሚገኙ የኤርትራ ስደተኞች ላይም እየተወሰዱ እንዳሉ የሚነገሩ የግድያና የአፈና እርምጃዎች እንዳሳሰቡትም ኮሚሽኑ ጨምሮ ገልጿል። በሌላ በኩልም ይቃወሙኛል በሚል ሰበብ በህወሓት ግድያ እየተፈጸመባቸው ያሉ የትግራይ ተወላጆች ጉዳይ እንደሚያሳስበው የትግራይ ዴሞክራሲያዊ ትብብር ፓርቲ አስታውቋል። ዘገባው የገብረ ገብረ መድህን ነው። ኤደን ገረመው እንደሚከተለው ታቀርበዋለች። ፈንቅል በሚል ስያሜ የሚንቀሳቀሰው የወጣቶች ስብስብ አመራር አባል መሆኑን የገለጸው ወጣት ሙልጌታ ወረደ እሱና ጓደኞቹ ህወሓትን በመቃወም የፌዴራል መንግስቱን የለውጥ እንቅስቃሴ ሲደግፉ መቆየታቸውን ይገልጻል። አሁን ግን የትግራይ ዋይን ዘር የማጽዳት ስራና በኢኮኖሚ የማዳከም በሞራል የማድቀቅ ስራ እየተሰራ ነው ያለው አቶ ሙልጌታ ማሳያዎቹም በአዲስ አበባና በመላው ሀገሪቱ እየተፈጸመ ያለው ምንም አይነት የፖለቲካ ተሳትፎ የሌላቸው የንጹሀን የትግራይ ተወላጆች ከየቤታቸውና ከየመንገዱ እየታፈሱ መታሰራቸውን ይላል። የፈንቅል ከፍተኛ የስራ አመራር ሚኪ ተስፋይ መታሰሩና የት እንዳለ እንደማይታወቅም ይገልጻል። እዚያቱም ደ አካል ከነዚህ አንዱ ማሳያ የሆነው በአዲስ አበባና በሌሎች የኢትዮጵያ ክፍሎች ማናቸውም የፖለቲካ ተሳትፎ የሌላቸው በሺዎች የሚቆጠሩ ከመንገድ እየታፈሱ እየታሰሩ ይገኛሉ። በተለይም ደግሞ በዚህ ወር ውስጥ አዲስ አበባ ውስጥ ያሉ ወጣቶችን እያፈሱ አዋሽ አርባ ወደሚባል ቦታ ወስዷቸዋል። በቅርቡ ከምናውቃቸው ጓደኞቻችን መካከል ሚኪ ተስፋዬ አንዱ ነው። ሚኪ ተስፋዬን ወዴት እንዳደረሱት አናውቅም። ክብሮም የሚባል የባይቶና አመራር አባልም በተመሳሳይ አስረውት የት እንደገባ እስካሁን ድረስ አልታወቀም። ብዙ የትግራይ ተወላጆች ባልዋሉበት በግፍ እየታሰሩ ይገኛሉ። እየተፈጸመ ያለው እስር የፖለቲካ ጎራ የማይለይ መሆኑን የገለጸው ወጣት ሙልጌታ ዘር እየለዩ በትግራይ ተወላጆች ላይ የሚፈጸመው የእስርና የማዋከቡ ተግባር እጅግ አስጨናቂ የሆነ ቀጥሏል በማለት ገልጾታል። የአረና ትግራይ ሊቀመንበርና ህወሀት ከስልጣን ተባረው በነበረበት ጊዜ በፌዴራል መንግስት ተሾሞ ትግራይን ያስተዳደር የነበረው ጊዜያዊ መስተዳደር ካቢኔ አባል በመሆን ያገለገሉት አቶ አብርሃ ደስታ በፌስቡክ ገጻቸው በቅርብ ቀን በጻፉት መልእክት ወደ ውጭ ሀገር ለመውጣት ፈልገው በፌዴራል ጠቅላይ ፍርድ ቤት እንደተከለከሉ ገልጸዋል። ከአመታት በፊት የታሰርኩበትና ነፃ የወጣሁበት ክስ እንደገና ተቀስቅሶ እንድከላከል የፍርድ ቤት ቀጠሮ ተሰጥቶኛል። ይላል በፌስቡክ ገጹ ላይ የሰፈረው ጽሁፍ። በሳውዲ አረቢያ እስር ቤቶች ለበርካታ ጊዜ ታጉረው የነበሩና ወደ ሀገራቸው በቅርቡ የተመለሱ ሳይቀሩ እየታፈሱ እሳቸው ማጎሪያ ብለው በጠሯቸው እስር ቤቶች ውስጥ ታስረው እንደሚገኙም ይገልጻሉ። የሳልሳይ ወያነ የፖለቲካ ፓርቲ የውጭ ጉዳዮች እና የፖለቲካ ድርጅቶች ግንኙነት ኃላፊ አቶ ኃይሉ ከበደ ከውጭ ሀገር ሚምጣካ ውስጥ የትግራይ ተወላጆች እየታፈሱና እየታሰሩ ለከፍተኛ እንግልት እየተጋለጡ ነው ይላሉ። ትግራዋይ የሚባል በሙሉ በሀገር ውስጥ የሚኖር በውጭ ሀገር ሀብታምም ይሁን ድሃ፣ የተማረ ይሁን ያልተማረ፣ ሁሉም ቋንቋውን ሲናገር የታየና የተገኘ በጓደኞቹ ወይንም በስራ ባልደረቦቹ እየተጠቆመ ወደ ማጎሪያ ጣቢያ እየተወሰደ ነው የሚገኘው። በአዲስ አበባና በዙሪያ የሚገኙ የፖሊስ ጣቢያዎች ሞልተው አሁን እስከ አዋሽ አርባ፣ የደቡብ ህዝቦች ክልል ሀድያ ዞን፣ አርባ ምንጭ አካባቢ፣ ሰመራ አካባቢ፣ በመላው ሀገሪቱ ትልልቅ ማጎሪያዎች ተሰርተው የትግራይ ተወላጆች ወደዚያ እየተጋዙ ይገኛሉ። ይህ በዋነኝነት የህብረተሰቡን ቅስም ለመስበር፣ ለማስፈራራት በተጨማሪ ደግሞ በትንንሽና ትልልቅ የንግድ ሥራዎች ላይ የተሰማሩትን የማደህየት ዓላማ ያለው ነው። አቶ ኃይሉ አክለውም ጉዳዩን ለኢትዮጵያ ሰብዓዊ መብት ኮሚሽን በተደጋጋሚ ቢያመለክቱም እየተከታተል ነው ከመባል ውጭ የተገኘ መፍትሄ የለንም ሲሉ ይገልጹታል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባለፈው ሳምንታት ባወጣው መግለጫ ኢትዮጵያ ውስጥ የትግራይ ተወላጆች የሰብአዊ መብት ተሟጋቾችና ጋዜጠኞችን ማሰር ይቁም ሲል በመጠየቅ የኢትዮጵያ መንግስት ታሳሪዎች ያሉበትን ቦታ እንዲያሳውቅ ጥሪ አቅርቦ ነበር። የኢትዮጵያ የሰብአዊ መብት ኮሚሽን በበኩሉ በትግራይ ክልል በቀጠለው ግጭት ጋር ተያይዘው የሲቪል ሰዎች ላይ እንግልትና እስር የንግድ ቤት መዝጋት ብሎም በሲቪል ሰዎች ላይ ያነጣጠረ ጥቃት መከሰቱን እንዲሁም በታሳሪዎችና ምርኮኞች ላይ የሚደርስ ኢሰብአዊ የሆነ አያያዝ፣ ስደተኞች ላይ የሚደርሱ ጥቃቶችና ህጻናትን ለውትድርና መጠቀምን የሚያመላክቱ መረጃዎች እጅግ የሚያሳስቡት መሆኑን በያዝነው ወር ሀምሌ ስምንት ቀን ሁለት ሺ አስራ ሶስት አመተ ምህረት ባወጣው መግለጫ ገልጿል። ከአስር ቀን በፊት መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሀትን በመደገፍ የተጠረጠሩ ሶስት መቶ ሀያ አምስት ግለሰቦች በቁጥ ቁጥጥር ስር መዋላቸውንና እርምጃው ከብሔር ጋር የተያያዘ እንዳልሆነ መግለጻቸው ይታወሳል። በሌላ ዜና ሁመራ ከተማና አካባቢው የሚኖሩ የትግራይ ተወላጆች ላይ ግድያን ጨምሮ ግፍ እየተፈጸመ ነው ሲሉ ባለፈው ሳምንት መጨረሻ ከተማይቱን ሸሽተው ሱዳን ሀምዳየት የስደተኞች መጠለያ ካምፕ የገቡ የትግራይ ተወላጆች ለአሜሪካ ድምጽ በስልክ ገልጸዋል። ቤተሰቦቻቸው አሁንም ወይታስረው አሊያም ደግሞ በአካባቢው በስጋት ስለሚገኙ ለደህንነታቸው ሲባል ስማችን አይገለጽ ያሉት ነ እነዚህ ስደተኞች በብዛት ሰዎች ወደ ሱዳን እየሸሹ ነው ሲሉ ይገልጻሉ። በዚህ በያዝነው ሰሞን ቢያንስ ሶስት ሺህ ኢትዮጵያውያን ስደተኞች ድንበር አቋርጠው ወደ ሱዳን እንደሸሹ የሱዳን ባለስልጣናት ገልጸዋል። የአሜሪካ ድምጽ ያነጋገራቸው ሶስት ሰዎች እየተፈጸመ ነው የሚሉት በደልና እንግልት ተመሳሳይ ነው። በሰሊጥ መጋዘኖችና እስር ቤቶች ውስጥ በሺዎች የሚቆጠሩ የትግራይ ተወላጆች እንደሚገኙ ይገልጻሉ። ከሙሉ የቤተሰብ አባላቶቹ ጋር ታስሮ እንደነበርና እሱ ብቻውን እንደተፈታ የገለጸው ስደተኛ የመዋኘት ችሎታ ስላለው በሌሊት ተደብቆ አካባቢው ለቆ እንደወጣ ይገልጻል። እንዳ ይትባረክ የሚባል ትልቅ የእህል መጋዘን ውስጥ በሺዎች የሚቆጠሩ ታሳሪዎች አሉ። እኔም እዛ ውስጥ ታስሬ ነበር። ሕጻናቶች፣ ሽማግሌዎች፣ ወንዶችና ሴቶቹ በአንድ ላይ በዛ ታጉረው ይገኛሉ ይላል። አንድ የሚያጠፋ ነው ነገር የለም። ተጋሩ በመሆናችን ብቻ ነው የታሰርነው። የይት ባረክ በሚባል መጋዘን ወደ 3600 የሚገመት ሰው ታስሮ ይገኛል። መጋዘኑ ሞልቶ ከውጭም ሰዎች ይገኛሉ። ልጅ፣ ሴት፣ ወንድ፣ ሽማግሌዎች የአካል ጉዳት ያለባቸውም አልቀሩም። የአማራ ኃይሎች ሁሉንም የትግራይ ተወላጆች ጁንታና የወያኔ ተላላኪዎች ብለው እንደሚጠሯቸው የሚገልጸውና ሕይወቱን ለማትረፍ ሸሽቶ መምጣቱን የሚናገረው ይኸው ስደተኛ ለጓደኛው ደህንነት ሲል ስሙን መጥቀስ ባይፈልግም የቅርብ ጓደኛው ከአንድ ወር በፊት ተወስዶ የት እንደደረሰ እንደማያውቅ ይገልጻል። እሱ የሚያውቃቸው ሶስት ሰዎች መገደላቸውንም ተናግሯል። ፌቨን ብርሃ የተባለች የሁመራ ከተማ ኗሪ እና የምግብ ቤት ባለቤት በአሰቃቂ ሁኔታ ተገላ ቤተሰቦቿም ይሁን ወዳጅ ዘመዶቿ ሳይገኙ በገዳዮቿ ተቀበረች ይላል። ትክክል ነው። ፌቨን ተገድላለች። የተገደለችውም በጥይት ሳይሆን በስለት ነው። ተከዜ ወንዝ አጠገብ በሚገኘው እንደ ባህታ በሚባል ቦታ ነው ተገድላ የተገኘችው። ቀባሪዎቹ ራሳቸው ናቸው። የፍጥኝታ ስራ ነው የተገኘችው። ምግብ ቤት ነበራት። በከተማው ውስጥ ብዙ ዓመታት ኖራለች። የስድስት ዓመት ህፃን ልጅም አላት። አቦይ ገብረ ማርያም የተባሉ ከ60 ዓመት በላይ የሆኑ ዕድሜ ባለጸጋም የወያኔ አጨብጫቢ ተብለው ተገድለዋል። ሦስተኛ ሰውም አለ። በተሽከርካሪ ወንበር የሚጓዝ ገብረ ሕይወት የተባለ አካል ጉዳተኛንም የወያኔ ታጋይ ነበርክ ብለው ገድለውታል። ሁመራና አካባቢው የሚኖሩ የትግራይ ተወላጆች በከፍተኛ ስቃይ ስለሚገኙ የዓለም ማህበረሰብ ሊደርስላቸው ይገባል ሲልም መልእክቱን አስተላልፏል። ባሳለፍነው ሰሞን ብቻ ኢትዮጵያውያን መሆናቸው የሚገመቱ ከአርባ በላይ አስክሬኖች በኢትዮጵያና ና ሱዳን መካከል በሚገኘው በኢትዮጵያ ተከዘይ ተብሎ በሚጠራው የሰቲት ወንዝ ላይ ተንሳፈው የተገኙ ሲሆን አንዳንዶቹም በጥይት ተደብድበውና እጃቸውን ታስረው እንደተገኙ ሰቲት የሱዳን ባለስልጣን መግለጻቸውን ጠቅሶ አሶሺየትድ ፕሬስ የተባለ የዜና አውታር ዘግቧል። ሰዎቹ ትግራይ ውስጥ ከሚካሄደው ጦርነት የሸሹ ሊሆኑ ይችላሉም ይላል ሪፖርቱ። በሌላ በኩል ደግሞ የኢትዮጵያ ወቅታዊ ጉዳዮች የሀቅ ማረጋገጫ በሚል የሚታወቀው የኢትዮጵያ መንግስት ድህረ ገጽ ሀምሌ አስራ አምስት ሁለት ሺ አስራ ሶስት አመተ ምረት ባወጣው ጽሁፍ እና የአማራ ክልል ፕሬዚዳንት አቶ አገኘሁ ተሻገር በትዊተር ገጻቸው ባካፈሉት መልእክት ላይ ጁንታ ብለው የጠሩት ህወሀት በሁመራ አራም ከተማ የማይካድራን የሚመስል ጭፍጨፋ ሊያካሂድ እየተዘጋጀ ነው ይላል ጽሁፉ። እንዲህ ይነበባል፦ ጁንታው የማይካድራ አይነት ጭፍጨፋ በሁመራ ከተማ ለመፈጸም ያሰበው እቅድ አፈተለከ። በእቅዱ መሰረት ከትግራይ ክልልና ከሱዳን አስርጎ በሚያስገባቸው ሰርገ ገቦች አማካኝነትም ጭፍጨፋውን እንደሚፈጽም ገልጿል ይላል። በአሁን ሰዓት ሁመራ ከተማና አካባቢው በአማራ ኃይሎች ቁጥጥር ስር ነው የሚገኘው። የተባበሩት መንግስታት የሰብአዊ ጉዳዮች ተቋሚ የሆነው ዩኤንኤችሲአር ሰሞኑን በአካባቢው ተባብሰው በቀጠለ ውጊያ ምክንያት በሺዎች የሚቆጠሩ ስደተኞች ወደ ሱዳን ይገባሉ ተብሎ እንደሚጠበቅ ገልጿል። በእነዚህና ሌሎች ተያያዥ ጉዳዮች የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤልና የአማራ ክልል ቃል አቀባይ አቶ ግዛቸው ሙሉነህ አስተያየትን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ጥሩ ነህ ከሰሞኑን ለአሜሪካ ድምጽ በሰጡት ቃል ህወሓት ብለው ጠሩት ኃይል በቀጠለው ውጊያ 20 የአማራ ክልል ነዋሪዎች ከቤት ንብረታቸው መፈናቀላቸውን ገልጸዋል። ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሓት ምክንያት በክልላችን ከሁለት መቶ ሺህ በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ መቶ ሀምሳ ሺህ ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ ሁለት መቶ ሺህ በላይ ይደርሳሉ እና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይህን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል። እየሆነ ያለው ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት። አልቆምም እኮ አሁንም እያፈናቀለ ነው። የዓለም አቀፉ ማህበረሰብ የህዝቡ ሰቆቃ እንዲያበቃ ተፋላሚ ወገኖችን ለማግባባት የተለያዩ ጥረቶችን እያደረጉ መሆናቸው እየተነገረ ነው። የአሜሪካ የልማት ተራድኦ ድርጅት ዩኤስኤድ አስተዳዳሪ ሰማንታ ፓወር የሰብአዊ እርዳታ ወደ ትግራይ እንዲገባ መፍትሄ ለማፈላለግ ኢትዮጵያ ውስጥ ይገኛሉ። ሰማንታ ፓወር ትላንት በትዊተር ገጻቸው ላይ ባሰፈሩት ጽሁፍ እርዳታ ለትግራይ ህዝብ እንዲደርስ ሁሉም ወገኖች ጸብ ማቆም አለባቸው ብለዋል ህወሀት ጥቃት ከአማራና ከአፋር ክልሎች እንዲወጣ የአማራ ክልላዊ መንግስት ከምዕራብ ትግራይ የኤርትራ መንግስት ደግሞ ሳይወል ሳያድር እንዲሁም ለአንዴና ለመጨረሻ ጊዜ ሀይሎቹን ከኢትዮጵያ እንዲያስወጣ የዩናይትድ ስቴትስ መንግስት ጥሪውን ያቀርባል ሲሉ በትዊተር ገጻቸው ላይ ጽፈዋል። ለገብረ ገብረ መድኅን ዘገባ ኤደን ገረመው ከዋሽንግተን ዲሲ ዘጋቢዎቻችንን እናመሰግናለን። አድማጮች፣ በዘገባው ላይ የአማራ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ግዛቸው ጥሩነህ በሚል የተገለጸው አቶ ግዛቸው ሙሉነህ በሚል እንዲስተካከል እንጠይቃለን። አሁን ቀደም ሲል ወደ አስተዋወቅ ናችሁ ዘጋቢያችን ነው የምናልፈው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስ ኤ አይዲ ዋና አስተዳዳሪ ሳማንታ ፓወር አዲስ አበባ ለጋዜጠኞች መግለጫ በመስጠት ላይ እንደሆኑ ቀደም ሲል ስናስተዋውቃችሁ ቆይተናል። መግለጫው እየተሰጠ ከሚገኝበት ቦታ ደጃፍ ላይ የሚገኘው ዘጋቢያችን ኬኔዲ አባተን በስልክ መስመር ይዘነዋል። ኬኔዲ እንደምናመሸ እንዴት አነሶች በቀጥታ ከሰዓታችንም አንጻር ወደ ጥያቄ ልግባና መግለጫውን ስትከታተል ቆይታሃል። አስተዳዳሪዋ ሳማንታ ፓወር በሰጡት ጋዜጣዊ መግለጫ ያነሱት አንኳር ጉዳይ ምንድን ነው? በጣም ጥሩ ሲሆን እንግዲህ ከሳማንታ ፓወር ዛሬ ከሰላም ሚኒስትሯ እንዲሁም ደግሞ ከጤና ሚኒስትሯ ጋር ውይይት ማድረጋቸውን አንስተዋል። በመግለጫቸው በዋናነትም ያነሷቸው ነጥቦች እንግዲህ በትግራይ ክልል ካለው ግጭት ጋር በተያያዘ የሰላም አማራጮች መታየት እንዳለባቸው በተለይም የግጭቱ መቆም እንዳለበትና ሁሉም ተፋላሚ ኃይሎች ወደ ድርድር መምጣት እንዳለባቸው ከሰላም ሚኒስትሯ ጋር በተለይ መነጋገራቸውን አንስተዋል። እንዲሁም ደግሞ በጤናው ዘርፍም የተለያዩ ያነሷቸው ነጥቦች አሉ። በተለይ በተለይ አዲስ ሳማንታ ፓወር ትኩረት አድርገው ያነሱት በትግራይ ክልል ያለው የውስጥ ግጭት የእርስ በርስ ግጭት ሊፈታ የሚችለው በሰላማዊ አማራጭ ብቻ There is no military solution to an internal conflict. Values like all parties should end hostilities and agree to an immediate ceasefire and to begin talks about reconciliation and truth. And ሳማንታ ፓወር የሚናገሩት ከንደቀማሻቸው ሲሆን ኢትዮጵያ አቋረጥኩች ለውስጣዊ ግጭት ወታደራዊ አማራጭ መፍትሄ እንደማይሆን ነው የሚናገሩት። ሁሉም አካላት በመሆኑም ግጭቱን በአስቸኳይ አቁመው ውይይት መጀመር እንዳለባቸው ተናግረዋል። ከዚህም በተጨማሪ ግጭቱ እየተፋ ነው እየሄደ ያለው ስለዚህ፣ ሰላማዊ መፍትሄ ካልተበጀለት ይበልጥ እየተስፋፋ ይበልጥ በርካታ ሰዎች ሊፈናቀሉ እንደሚችሉ ተናግረዋል። በአፋርና በአማራ ክልሎችም ህወሓት ከጀመረው ጥቃት ጋር በተያያዘ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀላቸውም አንስተዋል ማለት ነው። ይህንንም በመመረዳታቸውን ከሰላም ሚኒስትሯ ጋር በተነጋገሩበት ወቅት ተናግረዋል። ስለዚህ ዓለም አቀፍ ህጎች መከበር እንዳለባቸው፣ ልጹሀን ለአላስፈላጊ ጉዳት መዳረግ እንደሌለባቸው የተናገሩት ሳማንታ ፓወር እንዲሁም የሰብአዊ አገልግሎት የተራድኦ ድርጅት ሰራተኞች ጥበቃ ሊደረግላቸው እንደሚገባ አንስተዋል ማለት ነው። ከዚያ በተጨማሪ በትግራይ ክልል ከሰሞኑ የአሜሪካ መንግስት ይፋ ካደረገው አንድ መቶ አርባ ዘጠኝ ሚሊዮን ዶላር የሰብአዊ ድጋፍ በጀት በተጨማሪ በዛሬው እለት እርሳቸው አርባ አምስት ሚሊዮን ተጨማሪ በጀት የኮቪድ አስራ ዘጠኝ ወረርሽኝ ለመከላከልና ለሰብአዊ ድጋፍ የሚውል ለኢትዮጵያ ይፋ ማድረጋቸውንም ይፋ ማድርገዋል። በዛሬው መግለጫቸው ላይ ማለት ነው። በጤናው ዘርፍ በኢትዮጵያ መንግስት እየተከናወኑ ያሉ ተግባራት፣ በጤናው ሚኒስቴር እየተሰሩ ያሉ ተግባራት እጅግ አበረታች መሆናቸውንም ተናግረው ለረጅም ጊዜ አጋር የሆነችው አሜሪካ አሁንም አጋርነቷን እንደምትቀጥልም ተናግረዋል። ማለት ነው። እንግዲህ በዛሬ ውይይታችን በመግለጫቸው ያነሷቸው ዋና ዋና ነጥቦች እነዚህ ናቸው። ሌሎችን እንግዲህ እለት በሚኖረን አሁን ከመግለጫው ቦታ ነው ወጥቼ መግለጫ እየሰጠው ማብራሪያ እየሰጠው ያለውት እንግዲህ በነገው እለት ደግሞ ተጨማሪ መረጃዎችን ይሰጣቸዋሉ ይሆን። በጣም እናመሰግናለን። ኬኔዲ እንደው ግን አንተን ከማሰናበታችን በፊት እንደ ጠቀስከው ከኢትዮጵያ ከሰላም ሚኒስትር ሙፈራት ከሚል ውጪ ሌላ ያገኟቸው የመንግስት ባለስልጣናቶች አሉ ወይ? ከማን ጋር ተገናኙ? ወይም ደግሞ በነገ እለት የተያዘ ቀጠሮ ሳላቸው ወይ? ጥሩ ጥያቄ ነው ሲሆን እንግዲህ እሳቸው ከአሜሪካ ከመነሳታቸው በፊት ጠቅላይ ሚኒስትሩን ጨምሮ ከተለያዩ ባለስልጣናት ጋር እንደሚነጋገሩ በማሰብ ነበር ወደ ኢትዮጵያ የመጡት። የጉብኝታቸው ዋና ዓላማም በትግራይ ክልል ረሀብን በመከላከል የሰብአዊ ተደራሽነት እንዲከስ እንዲል ወይም ደግሞ እንዲጨምር ወይም ደግሞ እንዲሳለቅ ለማድረግ በመንግስት ላይ ጫና ለማሳደርም እንደሚመጡ ነበር የተናገሩት። ነገር ግን በዛሬው ዕለት ከጠቅላይ ሚኒስትር አብይ ጋር ለመነጋገር ለማግኘት እሳቸውን ያደረጉት ጥረት እንዳልተሳካላቸው ገልጸዋል። ጠቅላይ ሚኒስትሩ ከከተማ ውጭ እንደሆኑ ተነግሮኛል ነው ያሉት፣ ሳማንታ ፓወር ነገር ግን አሁን ላይ ጉብኝታቸውን የጨረሱ ነው የሚመስለው። አብረዋቸው ካሉ ባልደረቦቻቸው ለማጣራት እንደሞከርኩት ዛሬ ለሊት ተመልሰው ወደ አሜሪካ የሚበሩ ነው የሚሆነው። ወደ አዲስ አበባ የመጡት በትናንትና ሁለት መሆኑ ይታወቃል። ትናንት ለሊት ላይ ነው ከሱዳን ቆይታቸው በኋላ ወደ አዲስ አበባ የመጡት። ስለመምጣቸው ስለ መምጣታቸው በኢትዮጵያ መንግስትም እንዲሁም ደግሞ በእሳቸውም ይሁን በእሳቸው በሚመሩት ተቋም በኩል የተባለ ነገር አልነበረም። ዛሬ መግለጫ በሚሰጡበት ሰዓት ብቻ ነው ኢትዮጵያ ስለመሆናቸው ያላቸው ጭምር እየታወቀው ማለት ነው እንግዲህ የተለያዩ የሚነገሩ ሩመሮች እንዳሉ እሳቸው አንስተዋል በዚህ የተሳሳቱ መረጃዎች በሚሰራቸውበት ጊዜ መወያየት ብቸኛው መፍትሄ እንደሆነም ተናግረዋል ማለት ነው ሲሆን ካለን ጊዜ አንጻር በዚህ አብቅቼ በነገው እለት ደግሞ ተጨማሪ መረጃዎችን ለአድማጮች አደርሳለሁ በጣም እናመሰግናለን ኬኔዲ መልካም ምሽት አመሰግናለን መልካም በሌላ በኩል የዩናይትድ ስቴትስ ለኢትዮጵያ 1 ሚሊዮን 210550 በጆንሰን ኤን ጆንሰን የተሰሩ የኮቪድ-19 ክትባቶችን መለገሷን አስታወቀች። ይህ የዩናይትድ ስቴትስ ከላከችው እና ባለፈው እንደ አውሮፓውያን አቆጣጠር ሐምሌ 19 ከደረሰው 453600 ክትባቶች ላይ ተጨማሪ እርዳታ መሆኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አመልክቶ የክትባቱ እርዳታ በዓለም ዙሪያ ክትባቱን ለማዳረስ በሚሰራው ስብስብ በኮቫክስ በኩል ሰኞ ለት አዲስ አበባ መግባቱ ተገልጿል። አድማጮች አሁን ዴሞክራሲ በተግባር የተፈተነው የምርጫ ህግ ሀምሳ ስድስተኛ አመቱን ያስቆጠረበት ወር ነው የያዝነው ነሐሴ። በዚህ ዙሪያ የተሰናዳው ዘገባ ለዛሬ ዲሞክራሲ በተግባር መሰናዶ ፕሮግራም እንደሚከተለው ተቀናብሯል። እንደ አውሮፓውያን የቀን አቆጣጠር በ1965 ዓ ም በዩናይትድ ስቴትስ ምክር ቤት የሲቪል መብቶች ህግ አካል ሆኖ የጸደቀው የመምረጥ መብት 56ኛ ዓመቱ የተቆጠረበት ወር ላይ እንገኛለን። ይህ ህግ እንዲጸድቅ ፊርማቸውን ያኖሩት በጆን ኤፍ ኬኔዲ የስልጣን ዘመን ምክትል ፕሬዝዳንት የነበሩትና በኋላም ፕሬዝዳንቱ ሲገደሉ የፕሬዝዳንትነቱን ስልጣን የያዙት 36ኛው የዩናይትድ ስቴትስ ፕሬዝዳንት ሊንደን ቢ ጆንሰን ናቸው። በሞርጋን ስቴት ዩኒቨርሲቲ የሥነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰር ጌታቸው መታፈሪያ የመጨረሻውን ህግ ፈርሞ ያጸደቁት ሊንደን ቢ ጆንሰን በመሆናቸው በእርሳቸው ስም እንደሚጠራ ገልጸው ሂደቱ እንዴት እንደተጀመረ ያስረዳሉ። በዚያን ጊዜ ነበረ በአሜሪካ ውስጥ ትልቅ መሪ የሚባል ጆን ኤፍ ኬኔዲ ነው። አንደኛ አዋቂም ነው፣ እውቀቱ ብቻ አይደለም። እሱ አዋቂ የሆኑ ሰዎችን በአካባቢ አሰባስቧል። የዚህ የቮቲንግ ራይት ሁኔታ ናይንቲን ሲክስቲ ሲክስ በጆንሰን ተጸደቀ ተባለ እንጂ ኬኔዲ የጀመረው ያው ሳይፈጽም ተገደለ። ጆንሰን ብዙ ነገር አሻሻለ፣ ብዙ ነገር ስራ ላይ አዋለ። እና ከዚያን ጊዜ ጀምሮ ነው ን ሲቪል ራይት ታሪኩ ጀመረ የሚባለው። ፕሮፌሰር ጌታቸው ከዚህ የመራጮች መብት ህግ አስቀድሞ የነበረው ምርጫ እንደሚባለው ዲሞክራሲያዊ እና ሁሉን አቃፊ አልነበረም ይላሉ። ዴሞክራቲክ እንደሚባለው አልነበረም። እንዲያውም አንድ ዴሞክራቲክ ዴሞክራቲክ ኢ ዴሞክራታዊ የሆነ ምርጫ ነበረ የሚካሄደው። ለምሳሌ ጥቁሮች አይመርጡም ነበረ። በታሪክ ካቶሊክ አይመርጡም ነበረ። ዋስፖች ዋይት አንግሎሳክሰን ፕሮቴስታንት የሚባሉ ብቻ ናቸው ተደማጭነት ያላቸው ሀብት ያላቸው ሀብት ማለት መሬት ብቻ ሳይሆን ባሪያም በዛን ጊዜ እንደ ሀብት ይቆጠራል። ምርጫው ላይ ባሪያ ለምሳሌ እንደ አንድ ነጻ ሰው ድምፁ አንድ ተብሎ አይቆጠርም። አንድ ለአንድ አይደለም። የጥቁሩ ምርጫ በዛን ጊዜ ከዚህ ከምርጫ ሁኔታ ሕጉ ከመውጣቱ በፊት የአንድ ጥቁር ምርጫ እንደ አንድ ሶስተኛ ወይም እንደ አንድ አምስተኛ የነጻ ሰው ምርጫ ተቆጥሮ የሚቆጠረው አንድ ወጥ አልነበረም። ግልጽነት አልነበረውም። የተጭበረበረ ነገር ነበረ ጥቁሮች እንዳይመርጡት። በኋላ ደግሞ ይህ የምርጫ ሕጉ ተሻሽሎ ዴሞክራቲክ ነው ተብሎ አንድ ሰው አንድ ድምፅ መስጠት አለበት በተባለ ጊዜ ጥቁሮች ይመረስ ተብሎ ሲቪል ራይትስ ሙቭመንት ቅስቀሳ ነው፣ በትግል ነው የተገኘው። መንግስት ዝም ብሎ እንካች ብሎ አልሰጠም። በትግል ነው ይህ የምርጫ መብት የመጣው። በተለይ ጥቁሮች ሲቪል ራይትስ ሙቭመንት ባካሄዱት፣ ቤተ ክርስቲያናት የነ ማርቲን ሉተር ኪንግ ባካሄዱት ሰልፍ በውሻ እየተበሉ እየተገረፉ፣ ውሀ እየፈሰሰባቸው፣ በዛ ምክንያት መንግስት የምርጫ መብት ህጉ በጸደቀበት በጥቂት ወራት ውስጥ በመቶ ሺዎች የሚቆጠሩ መብታቸውን ተነፍገው የቆዩ አፍሪካ አሜሪካውያን ለመምረጥ እንዲመዘገቡ አስችሏቸዋል። የዚህን ህግ መጽደቅ እጅግ አስደናቂ በመሆኑ አንድ የፖለቲካ ሳይንቲስት ሁለተኛው ተሀድሶ ብለውታል። ነገር ግን ህጉ 56ኛ ዓመቱን ባስቆጠረበት በዚህ ወቅት የምርጫ መብት ተሟጋቾች ታሪካዊው ይህ ህግ ከባድ የህልውና አደጋ ከፊት ለፊቱ ተጋርጦበታል ይላሉ። ፕሮፌሰር ጌታቸው መታፈሪያ ይህንን ሀሳብ ይጋራሉ። አሁን ጊዜ እንዲያውም የባሱ እንቅፋቶ ይመጣል ቴክኖሎጂው እየተራቀቀ ሄደ። ከውጭ አገር መጥቶ አሜሪካ ውስጥ ቴክኖሎጂውን በመጠቀም የተዛባ ወሬ ማናፈስ ሐሰት ሚስ ኢንፎርሜሽን ሐሰት የሆነ ይሄ ለአሜሪካም ሆነ ለዓለሙ በሞላ አስጊ የሆነ ሁኔታ ነው እና እነኚህ አዳዲሶቹ ደንቃራና አስጊ የሆኑ ሁኔታዎች ናቸው። የምርጫ መብት ተሟጋቾች በተለይ በወጋ አጥባቂዎች ቁጥጥር ይደረግበታል ብለው በሚያምኑት ጠቅላይ ፍርድ ቤት በመኖሩ ምክንያት የመራጮች መብት ሕጉ ትግበራ ላይ አደጋ እየተጋረጠበት ነው ይላሉ። ድምጻችንን ጠብቁ የሚል የተቃውሞ ድምጾችንም የሚያሰሙ መፈክር የያዙ ሰዎች ድምጽ ሲሰማ ቆይቷል። ፕሮፌሰር ጌታቸው ይህንን ተቃውሞ በምሳሌ ያስረዳሉ። ብዙ ጊዜ አሁን በትራምፕ ጊዜ የተደረገው ለምሳሌ አንቺ ውጭ አሜሪካ የሆነሽ ውጭ ሀገር ሆነሽ ትኖሪያለሽ የመብረጥ መብትሽ ነው። እዛ ሆነሽ በኤምባሲው በኩል በትራምፕ ጊዜ የለም የመብረጥ መብቴ ቦቴ አልተከበረም መብቱ አልተከበረኝም። እነዚህ እነዚህ ትግሮች ናቸውን ሱፕሪም ኮርት ላይ እነዚህ ሰፋ ያለ የሚያስፈራው ግን ሱፕሪም ኮርት በተለይ በትራምፕ ጊዜ የእሱ አስተሳሰብ ያሉ ኮንዘርቫቲቭ ሰዎች ስለተወሰዱ ስለ ቤንቹ ላይ ስለተቀመጡ ወንበሩ ላይ ስለተሰየሙ እነኚህ ሰዎች የእነዚህን ድምፅ የድሃውን ድምፅ የሚጮኸውን ድምፅ ላይሰሙ ይችላሉ። እና እነዚህ እነዚህ እንግዲህ አስጊ ሁኔታዊ ናቸው። የሲቪል ራይትስ ሙቭመንት ራይቲንግ ቦት ያልነው መብቱ ሁሉ እየተቀለበሰ እየሄደ ነው። ምክንያቱም ሱፕሪም ኮርቱ ነው መጨረሻ ላይ ብያኔ የሚሰጥ ያ ሱፕሪም ኮርቱ አድሏዊ ከሆነ ፍልስፍናው የእነዚህ ህዝቡን ከህዝቡ ህዝቡ ከህዝቡ ፍልስፍና ጋር የማይራምጥ ከሆነ ደንቀራ ይፈጥናል። የሪፐብሊካን መሪዎችና ተሟጋቾች እንደዚህ ያሉ ውንጀላዎችን ውድቅ ያደርጋሉ። የሚፈለጉት ለውጦች በድምፅ አሰጣጥ ሂደት የበለጠ ታማኝነትና ግልፀኝነትን ያስገኛሉ እንዲሁም የማጭበርበርን እድል ይከላከላሉ ብለው ያምናሉ። ሆኖም ይህ ሀምሳ ስድስተኛ ዓመቱን በዚህ ወር ያስቆጠረው የምርጫ መብት ህግ ፈተና ገጥሞታል ብለው ያመኑ ተሟጋቾች ህጉ ጥበቃ ሊደረግበት ይገባል የሚለውን ሙግታቸውን ቀጥላል ይገኙበታል። አድማጮች የዛሬው የዴሞክራሲ በተግባር መሰናዷችን በዚህ አበቃ። ሳምንት በሌላ ዝግጅት እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከዋሽንግተን ዲሲ አድማጮቻችን፣ ዝግጅታችንን ወደ ማጠናቀቁ ተቃርበናል። ጥቂት ደቂቃዎች ናቸው ከ አራት ደቂቃ ያነሰ ነው የሚቀረን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአትቪ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። ባሉን በቀሩን ጥቂት ደቂቃዎች ጥቂት ዜማን ሰምተን እንመለስ። 有花。 በቀለ በ1970ዎቹ አጋማሽ የተጫወተችውና ሶስና ታደሰ ግጥሙን የጻፈችውን ዜማ የጋበዘን አቀናባሪያችን ንጉሱ ታምሬ ነበር። በጣም እናመሰግናለን ስለ ምርጫው። አድማጮች እንግዲህ ለምሽቱ ያሰናዳናቸውን ዝግጅቶች አጠናቀናል። በዝግጅቶቻችን ላይ አስተያየት ካላችሁ ተዘዋዋሪ ስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደ እና በሁሉም ሰ ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት በሌሎች ትግስቶች እንገናኛለን። ሰላም፣ በደህና ደሩ تلو <laughs>